the voice of america yeh yamir yeah, kadim's radio tv ሁለት በሀያ አምስት እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 26 2012 ዓ.ም ዝግጅታችን ጀመረ። በአማራ ክልል የወባ ወረርሽኝ መከሰቱ ተገለጸ። አጠቃላይ ካሉን አስራ አምስት ዞኖች አስራ አራቱ ዞን ከባለፈው ዓመትና ነጻጽረው ጨምሮ ተገኝቷል። ከአጠቃላይ ካሉን መቶ ስልሳ ሁለት ወረዳዎች ውስጥ መቶ ስልሳ አንድ ወረዳ የወባን ሪፖርት ያደርጋል ግን ከፍተኛ የወባ ጭማሪ ወይም በወረርሽኝ ደረጃ አስጊ ደረጃ ላይ የገቡ ደግሞ ሀያ አምስት ወረዳዎች ናቸው። የክልሉ የህብረተሰብ ጤና ኢንስቲትዩት የወባ መከላከል አስተባባሪ ወይዘሮ ማስተዋል ወርቁ ናቸው። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናብሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተደረገው 4120 የላቦራቶሪ ምርመራ 142 ሰዎች የኮሮና ቫይረስ እንደተገኘባቸው ዛሬ ቀትር ላይ በፌስቡክ ገጹ ይፋ አድርጓል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኝባቸው ሰዎች ቁጥር 1486 ደርሷል። ቫይረሱ የተገኘባቸው ግለሰቦች 85 ወንዶችና 57 ሴቶች ሲሆኑ ከ7 እስከ 78 ዓመት የእድሜ ክልል ውስጥ የሚገኙ 140 ኢትዮጵያውያን፣ አንድ የጅቡቲ እና አንድ የፖርቱጋል ዜጎች ናቸው። 126 ሰዎች ከአዲስ አበባ፣ ሁለት ከአፋር፣ ሰባት ከኦሮሚያ፣ ስድስት ከአማራ እና አንድ ሰው ከሶማሌ ክልል ናቸው። ባለፉት 24 ሰዓታት ውስጥ ከኮሮና ቫይረስ ጋር በተገናኘ የሦስት ኢትዮጵያውያን ህይወት አልፏል። የመጀመሪያዋ የ71 ዓመት ዕድሜ ሴት የአዲስ አበባ ነዋሪ፣ ሁለተኛ የ46 ዓመት ዕድሜ ወንድ የኦሮሚያ ክልል ነዋሪ እና ና ሦስተኛ የ40 ዓመት ዕድሜ ወንድ የደቡብ ክልል ነዋሪ ሲሆኑ የመጀመሪያዋ ግለሰብ በሆስፒታል ሕክምና ሲከታተሉ የቆዩ ሲሆን፣ ሁለቱ ህይወታቸው አልፎ በሆስፒታል በተደረገ ምርመራ የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በኢትዮጵያ ከኮሮና ቫይረስ ጋር በተያያዘ ህይወታቸው ያለፈ ሰዎች ቁጥር 17 አድርሶታል። በሌላ መልኩ በትናንትናው ዕለት 15 ሰዎች ያገገሙ ሲሆን በአጠቃላይ በኢትዮጵያ 246 ሰዎች አገግመዋል፣ ይላል የኢትዮጵያ የጤና ጥበቃ ሚኒስቴር ያወጣው መረጃ። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊሶች እጅ እንዳለ ህይወቱ ማለፉን ተከትሎ በመላ ሀገሪቱ የተቃውሞ እንቅስቃሴ ተቀጣጥሏል። በሌላ በኩል ሀገሪቱ ከሌላኛው ቀውስ ቀስ በቀስ መውጣት ላይ ትገኛለች በህዝብ ጤና እና በምጣኔ ሀብት ላይ ከባድ ጉዳት እያስከተለ ካለው የኮሮና ቫይረስ ወረርሽኝ ቀውስ፣ የክፍለ ግዛቶች አስተዳዳሪዎች እንቅስቃሴዎችን የመክፈት የመጀመሪያው ምዕራፍ በጥሩ ሁኔታ እየተራመደ መሆኑን ለምክር ቤት አባላት አስታውቀዋል። ሆኖም አሁንም ተጨማሪ ገንዘብና ሌላም የአቅም ድጋፍ እንደሚያስፈልጋቸው አስገንዝበዋል ስትል የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ዘግባለች። ቆንጅታ ታቀርበዋለች። በሀገሪቱ ዙሪያ በሺዎች የተቆጠሩ የተቃውሞ ሰልፈኞች አንድ ላይ እጅብ ብለው የተመሙባቸው ሰልፎች፣ ያ ነው ኮሮና ቫይረስ በየቦታው ለመዛመት ሊመቸው ነው የሚለውን ስጋት የቀሰቀሰው። የዋይት ሀውስ የኮሮና ቫይረስ ግብረ ኃይል ዋና ኃላፊ ዶክተር ዴብራ ብሪክስ ቫይረሱ ካሁን ቀደም ወዳልተዛመተባቸው አካባቢዎች እንዳይሰራጭ ለመከላከል ምርመራውን ሰፋ አድርጎ ማካሄዱ ይጠቅማል ብለዋል። ያም በተቃውሞ ሰልፎቹ ላይ የተሳተፉት ግለሰቦች ተጋልጠው ይሁን አይሁን ይዞታቸውን በእርግጠኝነት ማወቅ እንዲችሉ፣ ደግሞም ሳያውቁት ወደ ሌላ ሰው እንዳያስተላልፉ ነው። በሌላ በኩል ትናንት በስምንት የዩናይትድ ስቴትስ ክፍለ ግዛቶችና በዋሽንግተን ዲሲ መራጮች የእርስ በርስ አካላዊ ርቀታቸውን በመጠበቅ ወጥተው ቁልፍ በሆኑ ቅድመ ምርጫዎች ድምፃቸውን ሰጥተዋል ይህም በሀምሳዎቹም ክፍለ ግዛቶች የተጀመረው የእንቅስቃሴዎች መከፈት ሂደት አካል ነው። የኮሎራዶ አገረ ገዢ ጆርጅ ፖሊስ የተዘጉ እንቅስቃሴዎችን ስንከፍት ከፌዴራል መንግስት አጋሮቻችን ጋር በማቀናጀት ማቀድ እንድንችል ምን ያህል ገንዘብ መቼ እንደምናገኝ ማወቅ ይኖርብናል ብለዋል። ያ ሲሆን የቀረውን ራሳችን መሙላት እንድንችል ሲሉም የምክር ቤት አባላትን አሳስበዋል። የአሁኑ ወረርሽኝ በመስከረም ጥቅምት አካባቢ ደግሞ ቢያገረሽ እንቅስቃሴዎችን ዘግተን ሰውን በልግባና ተከተት አንለም ያሉማሉ። የአርካንሳ ሀገረ ገዢ ኤሳ ሀችንሰን አንዱ ናቸው። አደጋው እንደሚኖር አውቀን ክትባት እስከሚገኝ በምርመራ ከታመመ ሰው ንክኪ ያላቸውን ተከታትሎ በማግኘት አካላዊ ርቀትን በመጠበቅ ወደ ፊት መግፋት ነው የሚኖርብን ብለዋል ሪፐብሊካኑ አገረገዢ ሀችንሰን። አብዛኛውን የሀገሪቱን የኢኮኖሚ እንቅስቃሴ ቀጥ ያደረጉት እገዳዎች ስራ ላይ ከዋሉ ወዲህ ከአርባ ሚሊዮን የሚበልጡ አሜሪካውያን ናቸው የስራ አጥ ድጎማ የጠየቁት። የዩናይትድ ስቴትስ ኮንግረስ ዲሞክራት አባላት እስካሁን የተመደበው ከሶስት ትሪሊዮን ዶላር በላይ ወጪ በቂ እንዳልሆነ ያምናሉ። የኒውዮርኩ ዲሞክራት ሴኔተር ቸክ ሹመር ጠንከር ገዘፍ ያለ አራተኛ ዙር ድጋፍ ውሳኔ ማሳለፍ ይኖርብናል ብለዋል። ሪፐብሊካን ሴኔተሮች ደግሞ እስካሁን ወጪ የሆነው ገንዘብ ምን ያህል ውጤት እንዳመጣ ቆም ብለን እኒና ቀጣይ በጀት መመደብ ይኖርብን እንደሆነ ወደ ሐምሌ ላይ እንነጋገርበታለን ባዮች ናቸው። ዩናይትድ ስቴትስ ውስጥ የአፍሪካዊ አሜሪካዊ ጆርጅ ፍሎይድ በፖሊሶች እጅ እያለ መሞትን በመቃወም የሚካሄዱት ቁጣ ዘል ሰልፎች የቀጠሉ ሲሆን የትላንት ማታው ሰልፍ በአብዛኛው ሰላማዊ እንደነበር ታውቋል። ኒውዮርክ ከተማን ባቀፉ በአንዳንድ ቦታዎች የሌሊት ሰዓት እላፊ ገደብ የተደነገገ ቢሆንም የተቃውሞ ሰልፈኞቹ አዋጆቹን ጥሰው መንገዶች ላይ መውጣታቸው አልቀረም። ኒውዮርክ ከተማ ላይ በመቶዎች የሚቆጠሩ ሰዎች አዋጁን ጥሰው በመውጣት ብሩክሊን በተባለው ድልድይ ላይ ለብዙ ሰዓታት ቆይተዋል። ፖሊሶች መውጫ መንገዶችን ስለዘጉባቸው ነበር ድልድዩ ላይ ለመቆየት የተገደዱት። አትላንታ ላይ የተቃውሞ ሰልፈኞቹ ከሰዓት ላፊው ገደብ በላይ በመንገዶች በመቆየታቸው በመቶዎች የሚቆጠሩትን ሰልፈኞች ለመበተን ፖሊሶች እምባስ መጭ ጋዝ ተኩሰዋል። አሶሺየትድ ፕሬስ የዜና አገልግሎት በዘገበው መሰረት የተቃውሞ ሰልፎቹ ባለፈው ሳምንት በአገር አቀፍ ደረጃ ከተነሱበት ጊዜ አንስቶ ቢያንስ 9300 የሚሆኑ ሰልፈኞች በፖሊሶች ተይዘዋል። በዋሽንግተን ዲሲም በመቶዎች የሚቆጠሩ የተቃውሞ ሰልፈኞች ትላንት ማታ ከዋይት ሀውስ ቤተ መንግስት ፊት ባለው ላፋየት አደባባይ ላይ የሰዓት እላፊ ገደቡን ጥሰው ተቃውሞ ሲያሰሙ አምሽተዋል። በሎስ አንጅለስ፣ በማያሚ፣ በኦርላንዶ እና በሌሎችም በርካታ የዩናይትድ ስቴትስ አካባቢዎች ተቃውሞዎች ተካሂደዋል። ዩናይትድ ስቴትስ ውስጥ የኮሮና ቫይረስ ወረርሽኝ ያስከተለው የኢኮኖሚ ቀውስ የተከሰተ ቢሆንም ጆርጅ ፍሎይድ በፖሊስ እጅ እያለ መሞት ያስነሳው ተቃውሞና ቆጣም በሀገሪቱ እየተቀጣጠለ ቢሆንም ምርጫ መካሄዱ አልቀረም። በስምንት የሀገሪቱ ክፍለ ግዛቶችና በመዲናይቱ ዋሽንግተን ዲሲ መራጮች ለዩናይትድ ስቴትስ የተወካዮች ምክር ቤትና ለሕግ መወሰኛ ምክር ቤት የፓርቲ ውክልና ድምፅ ለመስጠት ትላንት ተሰልፈው ውለዋል። ለፕሬዝዳንትነት እየተወዳደሩ ያሉት የቀድሞ ምክትል ፕሬዝዳንት ዲሞክራት ጆ ባይደን በተለያዩ ክፍለ ግዛቶች በተካሄደው የቅድሚያ ምርጫ ብዙ ድጋፍ በማግኘታቸው በኦፊሴል ዲሞክራሲያዊውን ፓርቲ ወክለው ወደ መወዳደር ተቃርበዋል። አድማጮች ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ደግሞ ኮቪድ-19ን በሚመለከት አጫጭር ዜናዎች አሉን። ብራዚል ትላንት የበዛ የኮቪድ-19 በሽተኞች ቁጥር ማስመዝገቧን ገልጻለች። ሌሎች 1262 ሰዎች በኮሮና ቫይረስ መሞታቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። በአጠቃላይ በሀገሪቱ በቫይረሱ ህመም የሞቱት ሰዎች ብዛት 31,199 መድረሱን የጤናው ሚኒስቴር ጠቁመዋል። ብራዚል ውስጥ አጠቃላይ የኮቪድ በሽተኞች ብዛት 555,383 መድረሱ ተገልጿል። በኮቪድ-19 መዛመት ብራዚል ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛ ሆናለች። ያም ሆኖ ግን የሀገሪቱ ፕሬዚደንት ጃይር ቦልሶናሮ የቫይረሱን መዛመት የተለመደው ኢንፍሉዌንዛ ነው በማለት አቅልለው እያዩ ነው ተብለዋል። ብራዚሊያ በሚገኘው ፕሬዚዳንታዊ ቤተ መንግስት ውጭ ሆነው ለደጋፊዎቻቸው ባደረጉት ንግግር እያንዳንዱ ሞት ያሳዝነኛል፣ ነገር ግን ሞት የማይቀር ነገር ነው ማለታቸው ተዘግቧል። በዓለም ደረጃ የኮቪድ-19 በሽተኞች ብዛት 6 ሚሊዮን 395 ሺህ 327 መድረሱን ስለ ኮቪድ-19 ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። የሞቱት ደግሞ 380580 ደርሰዋል። በዩናይትድ ስቴትስ ከ106 ሺህ በላይ የሚሆኑ ሰዎች በቫይረሱ ሕመም ለሞት መዳረጋቸውን የጆንስ ሆፕኪንስ ዩኒቨርሲቲ አሃዝ አመላክቷል። ቶኪዮ ውስጥ ወረርሽኙን ለመቅታት ሲባል ተደንግጎ የነበረው የአስቸኳይ ጊዜ አዋጅ ከተነሳ ጥቂት ቀናት በኋላ ትላንት 34 አዲስ የቫይረሱ በሽተኞች በመገኘታቸው ወረርሽኙ በአዲስ መልክ ሊዛመት እንደሚችል በመግለጽ የከተማይቱ አስተዳዳሪ ዩሪኮ ኮይኬ አስጠንቅቀዋል። ቫይረሱ ያገረሸው የከተማይቱ የሌሊት መዝናኛ ቦታዎች በመከፈታቸው ሊሆን እንደሚችል አስተዳዳሪዋ ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 26 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ጊዜ መምጣት የሚገባቸው ግን የበሽታውን ፍራቻ መምጣት ባለባቸው ጊዜ ሳይመጡ ቀርቶ ችግር ደርሶባቸው ተጨማሪ ሕክምና ያስፈለግበት በትይዞች ያው ገጥመውናል። አንዱ እንደዚህ አይነት ሁኔታ የሰማችኋቸው በቅዱስ ጳውሎስ ሜዲካል ኮሌጅ የማህፀንና ጽንስ ሕክምና ትምህርት ኃላፊ ዶክተር ታደሰ ኡርጌ ናቸው። በኮሮና ቫይረስ ወረርሽኝ ምክንያት በሆስፒታል ክትትል የሚያደርጉ ነፍሰ ጡር እናቶች ቁጥር በእጅጉ መቀነሱን በሁለተኛው አጋማሽ መጥተው ይነግሩናል። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በአማራ ክልል በ161 ወረዳዎች የወባ በሽታ መከሰቱን የኮሮና ቫይረስ ስርጭትን ለመዋጋት በሚደረገው ጥረት ላይ እንቅፋት እንዳይፈጥር ተሰግቷል። ክልሉ እንዳስታወቀው ከበጀት አመቱ መጀመሪያ ሐምሌ ወር እስከ አሁን 400 ሺህ ሰው በወባ በሽታ ተይዟል። በተለይ በአሁኑ ሰዓት ደግሞ የክረምቱን መግባት ተከትሎ ወረርሽኙ እየተስፋፋ እንደሚገኝ ተመልክቷል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በክልሉ የሕብረተሰብ ጤና ኢንስቲትዩት የወባ መከላከል አስተባባሪ ወይዘሮ ማስተዋል ወርቁ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በክልሉ 15 ዞኖች ውስጥ ባሉ 161 ወረዳዎች ካለፈው ዓመት የተለየ የወባ በሽታ ስርጭት ይታያል። በተለይ በሀያ አምስት ወረዳዎች በወረርሽኝ ደረጃ ተባብሷል ነው ያሉት። ከበጀት አመቱ መጀመሪያ ሐምሌ ወር አንስቶ እስካሁን ከአራት መቶ ሺህ በላይ ሰዎች በበሽታው መያዛቸውን ነው የገለጹት። ወይዘሮ ማስተዋል እክልላችንም ስናየው አጠቃላይ ካሉን 15 ዞኖች 14 ዞን ባለፈው አመት ስናነጻጽረው ጨምሮ ተገኝቷል። ከአጠቃላይ ካሉን መቶ ስልሳ ሁለት ወረዳዎች ውስጥ መቶ ስልሳ አንድ ወረዳ የወባን ሪፖርት ያደርጋል ግን ከፍተኛ የወባ ጭማሪ ወይም በወረርሽኝ ደረጃ አስጊ ደረጃ ላይ የገቡ ደግሞ ሀያ አምስት ወረዳዎች ናቸው። ከሀምሌ ጀምሮ እስካሁን ባለ አራት መቶ ሺህ በላይ ሰዎች በወባ ታመዋል። በአሁኑ ሰዓት መንግስት ወረርሽኙን ለመቆጣጠር አስፈላጊ ግብዓቶችን ወደ ቦታዎቹ የማጓጓዝ ስራ እየሰራ መሆኑንም አስረድተዋል። ለትንኛ መራብ የሚሆኑ አካባቢዎችን ጽዱ ማድረግ የአካባቢ ቁጥር ስራዎችን እንዲሰሩ የማድረግ የአካባቢ ስራዎች የግልንም ሆነ ሌሎች መስራት ያለባቸው ስራዎች ተጠናቶ እንዲሰሩ እያደረግን ነው ለወረርሽኝ ምላሽ የሚሆን ደግሞ የቤት ውስጥ የጸረ ትንኝ ኬሚካል ርጭት በማከፋፈል ላይ ነን ጤና ጥበቃ ሚኒስትር ወደ ሁለት መቶ ስልሳ አራት ሺ ኪሎ ግራም ቶክ ፖክሰር መድቦልናል ከፍተኛ የወባ ስርጭት ያለባቸውን ወረዳ መርጠን ወደ እነሱ እያሰራጨን እንገኛለን ማለት ነው በወባ አማካኝነት የታመሙ ሰዎች ትክክለኛ የሆነ የወባ ምርመራና ህክምና እንዲያገኙ ደግሞ የግባት መቆራረጦች ነበሩ። ከዚህ በፊት የተሻለ ግባት ትላንትና ማለት ነው እንዲገባ አድርገናል። በሁሉም ሀቦች ላይ ማለት ነው። የኮሮና ቫይረስና የወባ በሽታ በተመሳሳይ ጊዜ መከሰታቸው ሁኔታዎችን ሊያወሳስብ እንደሚችልም ወይዘሮ ማስተዋል ተናግረዋል። ትኩሳት ለወባም የመጀመሪያ ተጠርጣሪ ነው። ለኮቪድ ደግሞ ትኩሳት እና ሌሎች ምልክቶች ናቸው እና አሁን ሊይዘን ይችላል። ምክንያቱም አሁን ወቅቱ የወባ መተላለፊያ ወቅት ስለሆነ ማለት ነው ስለሆነ ትኩሳት የተሰማው ሰው በሀያ አራት ሰዓት ውስጥ አቅራቢያ ወደሚገኘው ጤና ተቋም በመሄድ የወባ ምርመራና ሕክምና ማድረግ አለበት። የተሰጠውን መድኃኒት ደግሞ ለሌላ ሰው ሳያካፍል በአግባቡ ለራሱ መውሰድ አለበት። በጤና ኬላ ደረጃ የወባ ምርመራና ሕክምና በነፃ ነው የሚሰጥ። ስለዚህ የትም ቦታ አቅራቢያ መሄድ መውሰድ አለበት። ህብረተሰቡ የመፍትሄ አካል እንዲሆንም ጥሪ አቅርበዋል። ህብረተሰቡ የወባ ጭማሪ እንዳለ አውቆ የተሰጠውን የመኝታ አጎበር በአግባቡ እንዲጠቀም ሁል ጊዜ መጠቀም እንዳለበት ከተቀደደ ሰብቶ ከቆሸሸ አጥቦ ጥላ ላይ በማስጣት ተጨማሪ ደግሞ በኮቪድ አስራ ዘጠኝ ምክንያት በጋራ የአካባቢ ቁጥር ስራዎችን ልንሰራ አንችልም። ስለዚህ የግላችን የራሳችን የግላችን ማጣት ከቻልነ ከጓሯችን ስብርባሪ እቃዎች ይኖራሉ፣ የሀይላንድ ክዳኖች ይኖራሉ፣ የተጣሉ ጎማዎች ሊኖሩ ይችላሉ እና እነሱ ሁሉ ትንኛ እንድትራባ ምች ሁኔታ ስለሚሰጥር የግላች ንጽህና ተጠበቅ ነው። ሁሉም የግሉ ንጽህና ከተጠበቀ በጋራ አካባቢያችን አጸዳን ማለት ነው እና እዚህ ጋር ተጠናክረን መስራት አለብን። ህብረተሰቡ ኮቪድን ስንከላከል ቤታችን ቁጭ ብለን አደላይ እየተከላከልን ያሉ እዚህ በዚህ መልኩ አቀናጅተን ወባንና ኮቪድን መከላከል እንችላለን። የክረምቱን መግባትና መውጣት ተከትሎ የወባ ወረርሽኝ በየዓመቱ መከሰቱ አዲስ እንዳልሆነ የጠቆሙት አስተባባሪዋ ዘንድሮ ግን ከባለፈው ዓመት ከፍ ማለቱን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት ሰብአዊ መብትን የሚያስከብረው ለሕዝቡና ለፍትህ ሲል ነው ያሉት የፌዴራል ጠቅላይ አቃቢ ህግ አዳነች አበቤ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ በኢትዮጵያ የጸጥታ ኃይሎች አማካኝነት ይፈጸማል ያለውን የሰብአዊ መብት ጥሰት በተመለከተ ያወጣው ሪፖርት ዝርዝር ጉዳይ ላይ ምርመራ እየተደረገበት መሆኑን ተናግረዋል። ሙክታር ጀማል የፌዴራል ጠቅላይ አቃቢ ህግ አዳነች አበቤን አነጋግሯል። እንደሚከተለው ይቀርባል። የአሚኒስቲ ኢንተርናሽናል የሰብአዊ መብት አያያዝ ዘገባን በተመለከተ መግለጫ የሰጡት የኢትዮጵያ ጠቅላይ አቃቤ ህግ ወይዘሮ አዳነች አቤቤ አሚኒስቲ ኢንተርናሽናል ያወጣው መግለጫ የማጣራት ስራ እየተሰራ መሆኑን ለቪኦኤ ገልጸዋል። ወይዘሮ አዳነች አቤቤ እንደተናገሩት የአሚኒስቲ ኢንተርናሽናል ዘገባን እውነተኛነት እና ገለልተኛነት በመመርመር እውነት በሆነበት ልክ መወሰድ ያለባቸው እርምጃዎች እንደሚወሰዱና ሐሰት ሆኖ ከተገኘ ወይንም ከተጋነነም ከሪፖርቱ ይዘት ጋር ተያይዞ እንዲስተካከል ጥረት ይደረጋል ብለዋል። እዚህ አካባቢ ላይ በተለይ ምዕራብ ጉጂ እና ምስራቅ ጉጂ ጉጂ አካባቢ የሰብአዊ መፍሰቶች አሉ የተባሉበት ህጋዊ መንግስትም በህገ ወጥ መንገድ ለመጣልና ወደ ስልጣን ለመምጣት የታጠቀ ኃይል ውጊያን የከፈተበት ቦታ ነው። መንግስት ህዝቡ መከላከል ይገባዋል ተመጣጣኝ ነው ወይ ወይስ አይደለም ለማለት ግን የተባለውን ነገር ሁሉም ትክክል መሆን ስላለመሆኑ እንዴት ተፈጸመ እውነት ተፈጸሟል ወይ የሚለውን ማጣረት እና እውነት ከሆነ መንግስት ተነሳሽነት አለው የህገ በላይነትን ማክበር ስራው በአንድ በኩል፣ በሌላ በኩል ደግሞ ህግ የበላይነትን በምናከብርበት ሰዓት የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄዎችን ማድረግ ስለሚገባን ይህንን የተላለፈ አካል ተጠያቂ ይደረጋል። ሀሰት ከሆኑ ደግሞ ወይም የተጋነኑ ከሆኑ በምናደርገው ማጣ ራት መሰረት ለህዝብም ለአምኒስቲ ኢንተርናሽናል እውነቱን የምናስረዳና የምንገልጽ ይሆናል። ወይዘሮ አዳነች አቤቤ በማከልም አምኒስቲ ኢንተርናሽናል ስለ ዘገባው ለኢትዮጵያ መንግስት ያሳወቀ መሆኑን ገልጸው ነገር ግን የቀረበውን ሪፖርት አጥንቶ መልስ ለመስጠት በቂ ጊዜ ሳይሰጠን ለመገናኛ ብዙኃን አሰራይቷል ሲሉ ወቅሰዋል። አምነስቲ ኢንተርናሽናል ያደረገውን ማጣራት እና ዘገባ በተመለከተ መረጃው እንደደረሰ የሁለት ሳምንት ጊዜ ነበር የተሰጠው እና እሱም መነሻ በማድረግ እያንዳንዷን ነገር ማጣራት ስለሚያስፈልግ ወደ ቦታው ላይ ቡድን አቋቁመን ልከናት። እንደሚታወቀው በአሁኑ ሰዓት በኢትዮጵያ የኮሮና ቫይረስ ወረርሽኝ ስጋት ያለበት ወቅት ነው። በሌላ በኩል የተጠቀሱት ቦታዎች ላይ ሰብአዊ መብት ተደረገ የተባሉበት ቦታዎች አካባቢ ራቅ ያሉና መሰረተ ልማቱም እንደዚሁ በቀላሉ በአንድ ጊዜ ተደርሶ ሰዎች ጋር ደርሶ ማጣራት የሚያስችል ባለመሆኑ በተባለው ጊዜ ገደብ ውስጥ መጨረስ አልቻልንም። በዚህ ሁኔታ እያለ ሪፖርቱ የተለያዩ ሚዲያዎች ተለቋል። ስለዚህ አሁንም ቢሆን እያደረግን ያለ ነው። ይህ ህግ የበላይነት በሀገራችን መከበር አለበት። ሰብአዊ መብትም በሚገባ በምንችለው ልክ ማክበርና መጠበቅ ይኖርብናል። በዚህ በኩል መንግስት ትልቅ ተነሳሽነት አለው። ጊዜውን በተመለከተ ከአሁን በኋላ በምን ያህል ጊዜ ነው ለዓለም ይፋ ይሆናል ተብሎ የሚጠበቀው የእናንተ ጥናት? ሪፖርቱ በቅርብ ጊዜ ያልቃል። በፍጥነት ዘገባዎቹን ሁሉንም እዛ ላይ የተቀመጡትን በትክክል መረጃ ለማግኘት ቦታው ላይ መድረስ እና መስራት ተገቢ ስለሚሆን በአጭር ጊዜ ውስጥ እንሰጣለን። አጭር ጊዜ የምንለው እና በዚህ ቀን ብቻ የማንለው በዋናነት በአሁኑ ሰዓት ከፍተኛ የኮሮና ቫይረስ ስጋት አለ። በጥንቃቄ ነው እያንዳንዳቸውን ሰዎች መፈለግ፣ መድረስ ያለብን። አንዳንዶቹ ቦታ ደግሞ የታጠቀ ሀይል ያለበት ቦታ ላይ በመሆኑ ምክንያት ምቹ አይደሉም እና ወደ አሁኑ ደርሰ እንደ ልብ አጣሰም ትመለስበት ቦታ እና ሁኔታ የለም ስለዚህ ጥንቃቄዎች ያስፈልጋሉ በተቻለ መጠን ግን መፍጠን እንዳለብን አስቀምጠን በዛ ሁኔታ ነው እየሄድን ያለ ነው መንግስት ሰብአዊ መብትን የሚያከብረው በዋናነት ለዜጎቹ ዋስትና ሲል ነው ያሉት ጠቅላይ አቃቢ ህጓ ወይዘሮ አዳነች አቤቤ ምርመራው እንደተጠናቀቀ ቀጣዩ ሂደት ለሁሉም አካላት ይፋ ይደረጋል ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ጠቅላይ አቃቤ ሕግ አዳነች አበቤ ለሰጡን ማብራሪያ እናመሰግናለን። ሙክታር ጀማልንም ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል እንወስዳችኋለን። በትግራይ ክልል ምዕራባዊ ዞን ቆራሪት በተባለች ከተማ የተቃውሞ ሰልፍ ያካሄዱ ነዋሪዎች እየታሰሩ መሆኑን ነዋሪዎች ገለጹ። በሁለት ቀን ብቻ ከ150 በላይ ሰዎች መታሰራቸውንም ተናግረዋል። የከተማው አስተዳደር በበኩሉ ታስረዋል ተብሎ የተገለጸው ቁጥር የተጋነነ ነው፣ የሕዝብን ሰላም ለማወክ የሚሰሩ ሰዎችን በመለየት ሕጋዊ የእርምት እርምጃ እየወሰድን ነው በማለት አስታውቀዋል። ሙልጌታ ጽብሐ ዝርዝር ዘገባውን ያሰማናል። ከሰባት ዓመት በላይ የቆየ የመሬት ካሳ ይሰጠን፣ ለግጦሽ የሚሆን ቦታ ይዘጋጅልን፣ እንዲሁም በአዲሱ የከተማ አደረጃጀት የግብርናና ገጠር ልማት አስተዳደር ጽሕፈት ቤት ይዋቀርልን የሚሉ ጥያቄዎች በመያዝ ባለፉት ሁለት ቀናት በትግራይ ክልል ምዕራባዊ ዞን ቆራሪት በምትባል ከተማ ሰልፍ ነዋሪዎች አካሄደው ነበር። ያነጋገርናቸው ነዋሪዎች እንደሚሉት ሰልፍ በማካሄድ ለሁለት ቀናት መንገድ ተዘግቶ እንደነበርና በዚህ ሰልፍ የተሳተፉ በተለይ ወጣቶች እየታሰሩ መሆናቸው አንስቷል። አቶ ማሙሽ ገብረም የቁራሪት ከተማ ነዋሪ ናቸው። መብታቸው የጠየቁ ነዋሪዎች እየታሰሩ ናቸው ሲሉ ተናግረዋል። ካሳማ በካሳ ምክንያት ከዚህ ድረስ የደረስነ እኮ በካሳ ምክንያት ብዙ የለም። መሬትም ተቀምቷል ብሩም አላገኘም። ምን እንደሆነ ያን አርሶ የሚበላው ሰው የስኮርም ለስኮር ልማት በበላይ በዚህ ሕግ ስታየው ሕግ አለ ይባላል። ግን ሕጉ ስትሄድ ቀበሌ ስትሄድ እንደዛ ነው። ወረዳ ስትሄድ እንደዛ ነው። ሕጉ ከምን ነው የሚገኝ? እኛ ከምን እንደሆነ እኛ በጣም ግራ ይገባል። ነሱ ነው። ሌሎች በከተማዋ የሚገኙ ነዋሪዎች በድምጽ ለማነጋገር ያደረግኩት ጥረት ባይሳካም በሰጡት መረጃ ግን ለወልቃይ ስኳር ፋብሪካ ተብሎ በገጠር ይኖሩ የነበሩ አርሶ አደሮች ከቦታው ተነስተው ከሰባት ዓመታት በፊት ወደ ተመሰረተችው የቆራሪ የመሬት ከተማን እንደገቡ ገልጸዋል። ነገር ግን ይሰጣቸዋል ተብሎ የነበረ የመሬት ካሳም ለአንዳንዶች ይሰጣቸው ሲሆን ለአብዛኛው ግን እስካሁን ስለቆየብን ተቸግረናል ብለዋል። በተጨማሪም የግጦሽ መሬት ለከብቶች መዋያ እንዲሰጣቸው ቢጠይቁም እንዳልተሰጣቸው፣ ለነሱ ተብሎ ተዘጋጅቶ የነበረ መሬትም ለኢንቨስትመንት በመሰጠቱ ተቃውሞ እንዳሰሙ ገልጸዋል። እንዲሁም የገጠር ኑሮ የለመደ ማህበረሰብ ወደ ከተማ ሲገባ ሊቸገር ስለሚችል የግብርና ስራውን የሚያግዝ የግብርናና ገጠር መሬት አስተዳደር ጽህፈት ቤት በአዲሱ የከተማ አስተዳደር እንዲቋቋም መጠየቃቸው አስታውቀዋል። በትግራይ ምዕራባዊና ደቡባዊ ዞኖች በስፋት የግብርና ስራዎች የሚካሄዱባቸው በመሆኑም በከተሞችም የግብርና ጽህፈት ቤት እንዲዋቀሩ በክልሉ የወጣው መመሪያ ይፈቅዳል ብለዋል። ያነጋገር ናቸው የከተማዋ ነዋሪዎች እነዚህ ጥያቄዎች በጊዜው ስላልተመለሱ ነዋሪዎች ሰልፍ እንደወጡ፣ በዚህ ሁለት ቀንም ደግሞ መንገድ ተዘግቶ እንደነበር ገልጸዋል። በዚህ ሰልፍ ተሳትፏቸዋል በማለት ነዋሪዎች በተለይ ደግሞ ወጣቶች እየታሰሩ እንደሚገኙ ቅሬታቸውን አሰምቷል። ከከተማው አመራሮች አንዱ አቶ ኪዳነ ማርያም አባይ በሰጡት መልስ ህዝብ እያነሳው ያሉ ጥያቄዎች ትክክለኛ ናቸው በማለት አምነዋል። እነዚህ ጥያቄዎች ደረጃ በደረጃ እየመለስነን ብለዋል። ጥያቄያቸው በሰልፍ ስለገለጹ ታስረዋል ስለተባሉ ሰዎች መልስ ይሰጡም፣ ከመቶ ሀምሳ በላይ ሰዎች ታስረዋል የተባለው የተጋነነ ነው ብለው መሰረተ ልማት በማውደም ና መንገድ በመዝጋት ስራዎች እንዲስተጓጎል ያደረጉ በህግ እንዲጠየቁ እየተደረገ ነው ብለዋል። ናቸው ብለን ነው የተነሳን። ጥያቄዎቹም መመለስ አለባቸው ብለን እየመለስን በአብዛኛዎቹ ተመልሰዋል። የተቀረቱም በጊዜው የሚመለሱ አመራሩ በየደረጃው እየሰራ ነው፣ ከወረዳ ጀምሮ እስከ ክልል። ከዚህ ያልፈው ግን ሁኔታ ወደ አልሆነ ነገር የወሰዱት ወደ ብጥብጥና ወደ አልሆነ መንገድ የወሰዱ መንግስት መሰረተ ልማት የማውደም መንገድና መዝጋት የተሳተፈው ተሳሳፈው እየተሳተፈው አካላት እርምጃ የመውሰድና ስርአት ላይ የማስገባት ስርአት ወስደናል። በዚህ የተሳተፉ ሰዎችም የማራ ስራ እየሰራ ነው። በዚህ ውጭ ጥያቄ በመጠየቁ የመልካም አስተዳደር ጥያቄ በመጠየቁ እና እንዲመለስበት በመጠየቁ የሚያሰር ነው። ሰውም የለም። በቀጣይ የነዋሪዎቹ ጥያቄ ለመፍታት እንሰራለን ያሉት አቶ ኪዳነ ማርያም ከታሰሩትም የሚፈቱ ይኖራሉ፣ ጉዳያቸው በሕግ እየታየ የሚቀጥልም ይኖራል ሲሉ ተናግረዋል። በተመሳሳይ በትግራይ ክልል ባለፈው ሳምንት ለአራት ቀናት የወረዳ ማዕከል መሆን አለብን በማለት በወጅራት ወረዳ የባህር ጸባ ከተማ ነዋሪዎች ሲያካሂዱት የነበረ ሰላማዊ ሰልፍ እንዲቆም ማድረጋቸውም ነዋሪዎቹ ነግረውናል። በወጅራት ባህል መሠረት በሽምግልና ችግሩን ለመፍታት ወስነናል ብለዋል። ሰልፉም እንዳቆሙት ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም በዩናይትድ ስቴትስ በሚኒያፖሊስ ክፍለ ግዛት በሚኒሶታ ከተማ ሰኞ ግንቦት 172012 ዓ ምት በፖሊስ ቁጥጥር ስር ከዋለ በኋላ ዴሪክ ሾቪን የተባለ ነጭ ፖሊስ ለ8 ደቂቃ ከ46 ሰከንድ በተኛበት አንገቱን በጉልበቱ ተጭኖት መተንፈስ አልቻልኩም የሚል ድምፅ እያሰማ ህይወቱ ያለፈው የ46 ዓመቱ ጥቁር አሜሪካዊ ጆርጅ ፍሎይድን ግድያ በመቃወም ፍትህን በመጠየቅና በአጠቃላይ በጥቁር አሜሪካውያን ላይ ተደረገ ያለው የዘር አድሎ እንዲቆም የሚጠይቅ የተቃውሞ ሰልፍ እዚህ ዋሽንግተን ዲሲ ውስጥ በዋይት ሀውስ ቤተ መንግስት ደጃፍ ለተከታታይ ቀናት እየተደረገ ነው። ከእሁድ ጀምሮ በዋይት ሀውስ ቤተ መንግስት ደጃፊ የጀምረው ተቃውሞ ከትላንት በስቲያ ና ትላንት ማክሰኞ የቀጠለ ሲሆን፣ ትላንት ከሰዓት በኋላ ወጣቶች የሚበዙበት ከፍተኛ ቁጥር ያለው ሰው የተሳተፈበት ተቃውሞ ፍጹም ሰላማዊ ና በአንድነት መንፈስ የተከናወነ ነበር። ወጣቶች ተራ በተራ እየተጠባበቁ የሚያወጡትን መፈክር እየተቀባበሉ በማሰማት ጆርጅ ፍሎይድ ስሙን ጥሩ፣ ጆርጅ ፍሎይድ ስሙን ጥሩ፣ ኖ ፒስ ኖ ጀስቲስ ፍትህ ከሌለ ሰላም የለም፣ ብላክ ላይፍስ ማተር የጥቁር ሰውም ህይወት ዋጋ አለው፣ ዊንድ ጀስቲስ ናው ፍትህ እንፈልጋለን አሁኑኑ በማለት ፍትህ እንዲሰጣቸውና ነጭ ፖሊሶች በጥቁር አሜሪካውያን ላይ የሚወስዱትን ህግን ያልተከተለ እርምጃ እንዲያቆሙ የሚጠይቁ ነበሩ። ብላክ ላይቭስ ማተር የጥቁር ሰው ሕይወትም ዋጋ አለው የሚል መፈክር ያነገቡ ነጮች ለተቃውሞ ከተሰበሰበው ሰው ብዛት ያለውን ቁጥር ይዘዋል። አንድሪያ ዋይ የዋሽንግተን ዲሲ ከተማ ነዋሪ ናት። እኔ እዚህ የተገኘሁት በጥቁሮች ላይ በየቀኑ የሚደርሰውን ኢፍትሐዊነትና መድሎ ለመቃወም ነው። ሁላችንም አሜሪካኖች ነን። ጥቁር የሆኑ ቤተሰቦች፣ ጓደኞች አሉን። እኔም በዘር ጥቁር የሆኑ ቤተሰቦችና ጓደኞች አሉኝ። እኔ ግን በቀለሜ ምክንያት ከእነሱ የተሻለ ህይወት መኖሬ ፍትሀዊ አይደለም። ጥቁር አሜሪካዊ፣ በተለይ ጥቁር ወንዶች በየቀኑ እየፈሩ እንዲኖሩ መደረጋቸው ፍትሀዊ አይደለም። በቃ ፍትሀዊ አይደለም። ስለዚህ ሁላችንም ወጥተን መናገርና ለእነሱ ድጋፋችንን ማሳየት አለብን። ቫለኒኖ ጥቁር ሆኖ በነጭ ፖሊስ ያላግባብ መጠየቅ መፈተሽና ባልተገባ መንገድ መታየት የዕለት ተዕለት ተግባር ሆኗል። ይህ እኔንም በቅርቡ አጋጥሞኛል ይላል። በቅርቡ ወደ ቤቴ ሳመራ ፖሊሶች አስቆሙኝ። አልጠጣም፣ አላጨስም ግን ያዙኝና መኪናህን እንፈትሻለን አሉኝ። ለምን ብዬ ምክንያቱን ስጠይቃቸው ተጨማሪ ኃይል ጠሩና መኪና ውስጥ አስገቡኝ። በኋላ የጭስ ሽታ ስለሸተታቸው እንደያዙኝ ነገሩኝና ለቀቁኝ። ትንሽ ነገር ይመስላል ግን ይሄ አሁን በቅርቡ ያጋጠመኝ ነው። መሬት ላይ በመቀመጥ በመተኛትና እጃቸውን ወደ ላይ በመዘርጋት በዝምታ ውስጥ ተቃውሞ የሚያሰሙ ነበሩ። ውሃ የሚሰጡ የእጅ ማጽጃ ሳኒታይዘሮችና፣ የአፍና የአፍንጫ መሸፈኛ ማስክ የሚያድሉ፣ ደረቅ ምግቦችንም በማደል ሰልፈኞቹን የሚያበረታቱ ብዙ ወጣቶች ነበሩ። ከነዚህ አንዱ ከቤተ መንግስቱ ፊት ለፊት የሚገኘው የሴንት ፓትሪክ ቤተክርስቲያን ዳይሬክተር ከርት ጌሃርድ ናቸው። ከዚህ ከጀርባ የምታዩ የእኛ ቅዱስ ዮሐንስ ቤተ ክርስቲያን ነው። ለሰዎች ውሃና የሚበሉ ነገሮችን እንሰጣችኋለን፣ እንጸልይላችኋለን። ሰዎች ተሰብስበው እየመጡ በዓለማችን ሰላምና ፍትህ እንዲሰፍን ይጸልያሉ። አያይዘውም መንግስታችንም በሀገራችን ያለውን በተለይ ቀለም ላይ መሰረት ያደረገ ኢፍትሐዊነትን ለማስቆም ጥረት ያደርጋል ብለን ተስፋ እናደርጋለን። በዚህም አሜሪካውያን ባብሮነትና ሁላችንም እኩል መብት ኖሮን መኖር እንደምንችል ማሳየት እንችላለን ብዬ አምናለሁ ብለውናል። ከርት ለአሜሪካ ድምፅ ከዋይት ሀውስ ደጃፍ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ ራዲዮ እየተላለፈ የሚገኘውን የረቡዕ ምሽት መሰናዶ ነው። ተከታዩ ዘገባም ከዚሁ ከተቃውሞ እንቅስቃሴ ጋር ያቆየናል። በማዕከላዊ ምዕራብ ዩናይትድ ስቴትስ ግዛቷ ሚኒያፖሊስ ከተማ ሰሞኑን በቁጥጥር ስር እያለ ሕይወቱ ባለፈው ጥቁር አሜሪካዊ ጆርጅ ፍሎይድ ላይ በፖሊስ የተፈጸመውና ና በቪዲዮ የታየው አድራጎትን በመቃወም በርካታ እጅግ የበረቱና የበረከቱ ሰልፎች በመላ ዩናይትድ ስቴትስ ታይተዋል። ይሁን እንጂ ይህን ሰላማዊ ተቃውሞ ተገን በማድረግና በመቀላቀል ብጥብጥ እየፈጠሩ ያሉት ከሌላ አካባቢ የመጡ ነውጠኞች መሆናቸውን የአካባቢው ባለስልጣናት እየተናገሩ ነው። በዩናይትድ ስቴትስ ጽንፈኛ ቡድኖች እየተባሉ ከሚጠሩት የጥቂቱ ምንነት የያዘ ማብራሪያ ደረጀ ደስታ ይዟል። የነጭ የነጭ የበላይነትን አቀንቃኞች ወይም ዋይት እነዚህ የነጭ የበላይነትን ለማስፈን የሚታገሉ ግለሰቦችና ቡድኖች ናቸው። ስደተኞች ወደ አገራቸው እንዳይመጡ ነጭ ያልሆኑት ስደተኞችም ከሀገራቸው ተጠራርገው እንዲወጡም ፍላጎት አላቸው። በአንድ ወቅት እንደ ኬኬኬ ና ኒዮናዚ የመሳሰሉ ወጥ ድርጅቶችን እስከ ማቋቋም መድረሳቸውን ቢገልጹም ከቅርብ ዓመታት ወዲህ ግን ብዙ ቦታ የተበታተኑና መሪ አልባ ሆነው በድረገጾች ብቻ የሚንቀሳቀሱ ቡድኖች መሆናቸው ይነገራል። ምንም እንኳ ብዙዎቹ ኃይል የተቀላቀለበትን አመጽ የማይደግፉ ቢሆንም ከቅርብ ጊዜ ወዲህ ግን በተለይም ወጣቶቹ በቀኝ ጽንፈኞቹ ሪዮት አለም እየተገፋፉ በአንዳንድ ቦታዎች ተኩስ በመክፈት ጉዳት አድርሰዋል። የቀኝ አክራሪ ጽንፈኞቹ ዋነኛ ቀስቀሳ ስልታቸውን አክስለሬሽንስት ይሉታል። ይህም የዘር ጦርነቱ በቶሎ ይነሳሳ ዘንድ እንቅስቃሴው እንዳይበርድ መፋፋም ያለበት መሆኑን ለመግለጽ ነው። የኤፍቢአይ ዋና ዲሬክተር ክሪስቶፈር ሬይ በኤፍቢአይ የሚካሄደው አብዛኛው የአገር ውስጥ የጸረ ሽብርተኝነት ምርመራና ክትትል በእነዚህ የነጭ የበላይነትን ለማስፈን በሚታገሉ ቡድኖች ላይ መሆኑን ገልጸዋል። ቡጋሎ ቦይስ እነዚህ በቀደመው ጊዜ ቡጋሎ ቦይስ ሲባሉ የነበሩትን ቡድኖች ፈለግ የሚከተሉና ገና አዲስ ማገርሸት ላይ ያሉ ጸረ መንግስት ሚሊሻዎች ናቸው። በአብዛኛው ኢንተርኔት ድረገጽ ላይ የተሰባሰቡ ሲሆኑ የጦር መሳሪያ እንደ ልባቸው መታጠቅ ይፈልጋሉ፣ ለዚህም መብት ይታገላሉ። ለቀጣዩ የእርስ በርስ ጦርነት ዳግማዊ ቡጋሎ ቦይስ ብለው ራሳቸውን እያዘጋጁ ናቸው። በኤለን ዩኒቨርስቲ የኮምፒውተር ሳይንስ ምሁር የሆኑት ሜገን ስኳየር እንደሚሉት የቡጋሎዎቹ ንቅናቄ የጀምረው የነጭ የበላይነት አቋም አክራሪዎቹ የዘር ጦርነት አስፈላጊነትን ባወጁበት ባለፈው የበጋ ወቅት ሲሆን፣ ቡጋሎዎችም የራሳቸውን ንቅናቄ ለመጀመር በማሰብ ያቋቋሙት ነው። ስኳየር እንደሚሉት ምንም እንኳን ሁሉም የቡጋሎ ቦይስ አባላት ነጮች ባይሆኑም ራሳቸውን ከመንግስትም ሆነ ከምንም ተጽዕኖ ፍጹም ነጻ ለማድረግ በሚፈልጉ ቡድኖች የተሞሉ ናቸው። አንቲፋ። የአንቲፋ ምንነት እንደ ምላሹ ነው። የስያሜው ትርጉም ጸረ ፋሽስት ወይም አንታይ ፋሽስት እንደ ማለት ነው። ንቅናቄው ግራ አክራሪ የተባሉ ኃይሎችን ያቀፈ ሲሆን ጸረ ናዚ ነው። ሌሎች አክራሪዎችንም ይቃወማል። አንቲፋዎቹን አንድ ተቺ ሲገልጿቸው ጸረ ኮሚኒስት የሆኑ አክራሪ አናርኪስቶች ወይም ስርዓት አልበኞች ናቸው ብለዋቸዋል። አንቲፋዎች በማኅበራዊ ገጾች ራሳቸውን ያሰባስባሉ። ለተቃራኒዎቻቸው አጸፋ ለመስጠት ፈጥነው ይገኛሉ። ለምሳሌ በቀኝ አክራሪዎቹ ሰልፎች ላይ ጥቁር ለብሰው ጭንብል አጥልቀው ብቅ ይላሉ። ብዙ ጊዜ ለኃይል አጸፋ ግብግብ ዝግጁ ናቸው። የዛሬ ሶስት ዓመት አካባቢ በአውሮፓ አቆጣጠር በ2017 ዓ ም ቀኝ አክራሪዎቹ ዩናይት ዘ ራይት ቀኙን አስተባብር በሚል ቨርጂኒያ ሻርሎትስቪል ውስጥ ተሰባስበው የተቃውሞ ሁከት በፈጠሩ ጊዜ አንቲፋዎቹ ቀኝ አክራሪዎቹን በመቃወም ስፍራው ላይ ተገኝተዋል። ጥላቻ እንዲቀር፣ ፍትሕና መቻቻል እንዲሰፍን በሰብአዊ መብቶች ጉዳዮች ላይ የሚሠራውና ዘ ሳውዘርን ፖቨርቲ ሎው ሴንተር የደቡብ የድህነት ጥብቅና ማዕከል የሚባለው የተሟጋቾች ቡድን አንቲፋዎቹን ሙሉ በሙሉ እንደ ጥላቻ ማራመጃ አድርጎ እንደማይወስዳቸው ይገልጻል። ምክንያቱም አንቲፋዎቹ በዘር፣ በሃይማኖት በብሔርና በጾታ ማንነት ተወስነው አይንቀሳቀሱም። በዚያም ተወስነው ምንም አይነት የጥላቻ ቅስቀሳ አያራምዱም። አንቲፋ መልክ ይዞ የተደራጀ ወይም የተሰባሰበ ቡድን አይደለም። ከዚህ በመነሳት ፕሬዚደንት ትራምፕ እንደምን አድርገው በአሸባሪነት ድርጅትነት እንዲፈረጁ እንደሚጎተጉቱ ግልጽ አለመሆኑ ይጠቀሳል። የዩናይትድ ስቴትስ የፍትህ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ አስተያየት እንዲሰጡ ቢጠየቁም መልስ አልሰጡም። አናርኪስት እነዚህ ከቀኙም ከግራውም ድብልቅ ናቸው። መንግስትን እንደ ህጋዊና ቀና ተቋም አያከብሩትም። ስርዓቱንም በስርዓት አልበኝነት ይቃወማሉ። አናርኪስት ወይም ስርዓት አልበኞች የሚባሉት ለዚህ ይመስላል። ሁሌም ቀውስና ብጥብጥ አይለያቸውም። በአሜሪካ ረዥም ታሪክ አላቸው። በ1901 ፕሬዚደንት ዊሊያም መከንሊ በአናርኪስቶች እስከተገደሉበት ድረስ ወደኋላ የሚወስደው ታሪካቸው የመቶ ዓመት ዕድሜ አለው። ዛሬ ብዙዎች ወጣት አናርኪስቶች የዘር መድሎ ያራምዳሉ የሚሏቸውን ወገኖችና ተግባራት ሁሉ ጸር ናቸው ሳውዘርን ፓቨርቲ ሎ ሴንተር የተባለው ተቋም እንደሚለው አናርኪስቶቹ በአንቲፋ አገራዊ ንቅናቄ ውስጥም አሉ። አንዳንዶቹ ተቺዎች ግን የአንቲፋ ተከታዮችን ራሳቸውን በአናርኪስትነት ይከሷቸዋል። ፕሬዚደንት ትራምፕም በሰሞኑ የተቃውሞ እንቅስቃሴ የተሳተፉትን ግራ አክራሪዎቹ አናርኪስት ብለዋቸዋል። ብራይን ሌቪን የተባሉት የካሊፎርኒያ ስቴት ዩኒቨርሲቲ ምሁር ብዙ ጊዜ አናርኪስቶች ራሳቸውን ከግራ ዘመም አክቲቪስቶች ጋር ያሰልፋሉ ይላሉ። አናርኪስቶች እንዲሁም ደግሞ የቀኙን አመለካከት ጫፍ በያዙ ወገኖች መካከል አሉ። ለምሳሌ ኤስፒኤልሲ እንደሚለው ዘ ቤይ ኤሪያ ናሽናል አናርኪስት ብለው ራሳቸውን የሚጠሩት ቡድኖች በተለያዩ ዘሮች መካከል ወደፊት ይደረጋል ብለው የሚጠባበቁትን የእርስ በርስ ጦርነት በመምራት ነጮች ብቻ የሚተዳደሩበትን የራስ ገዝ ክልል ለመመስረት ያልማሉ። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ ደረጀ ደስታን ለዘገባው ዘገባው እናመሰግናለን። አድማጮች የዜና ና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኤ ሀያ አራት ላይ እንገኛለን። በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም ስርጭታችንን በቀጥታ እየተላለፈ ይገኛል። በሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ዴሞክራሲ በተግባር አምነስቲ ኢንተርናሽናል ሰሞኑን ባወጣው ሪፖርት ላይ በምስራቅና ምዕራብ ጉጂ ዞኖች የቀረበውን በተመለከተ አስተያየት የሰጡት የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ፣ ሪፖርቱ በኦሮሚያ ክልል የተጣሰውን መብት ስፋት አያሳይም፣ እንደውም አንሷል ይላሉ። ተከታዩ ዘገባ ሁኔታውን ይዳስሳል። አምነስቲ ለአንድ ዓመት አደረግኩት ባለው ጥናት ውስጥ በተካተተው ሪፖርት የቅማንትን ማንነት ለማስመለስ በተቋቋመው ኮሚቴ አማካኝነት የተነሳው የማንነት ጥያቄ ከመስከረም 2011 እስከ ጥቅምት 2012 ባለው ጊዜ ውስጥ በአማራና በቅማንት ማህበረሰብ መካከል ግጭት ለመፈጠሩ ምክንያት ሆኗል ብሏል። በአማራ ክልል በምዕራብና በመካከለኛው ጎንደር በሚገኙ በቋራ በመተማና በጭልጋ የቅማንት ማህበረሰብ ላይ ያነጣጠረ ጥቃት ተፈጽሞ በ24 ሰዓት ት ውስጥ ሀምሳ ስምንት ሰዎች መገደላቸውን በዝርዝር አስፍሯል። በአዘዞም ዙሪያ እንዲሁ ሌሎች 43 ሰዎች መገደላቸውን ጠቅሷል። ይህ ግጭት የአካል ጉዳትና ከሁለቱም ወገኖች በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል ብሏል። ይህንን የድርጅቱን ሪፖርት ሙሉ ይዘት በቀደመው ዘገባችን በስፋት ያስደመጥናችሁ ሲሆን፣ የአማራ ክልል መንግስት ተፈጸመው የተባሉት የሰብአዊ መብቶች ጥሰቶች በገለልተኝነት ያልተሰሩ በመሆኑ እንደማይቀበሉት መግለጻቸውን ደግሞ በትላንትናው ዘገባችን አሰምተናችሁ ነበር። የአማራ ብሔራዊ ንቅናቄ አብን የአማራ ህዝብ የመብት ጥሰት አደባባይ እንዳይወጣና እንዲታፈን በሀገር ውስጥና በዓለም አቀፍ ተቋማት ውስጥ በሚሰሩ ሰዎች አማካኝነት ከጀርባ በሚቀናበሩ ሸፍጦች በተለያየ ጊዜ ሆን ተብሎ ተጽዕኖ ይፈጸምበታል የሚል እምነት አለው። የአምነስቲ ሪፖርትም በተጽዕኖ ስር ይወደቀና ለአንድ ወገን ያዳላ ነው። በሰብአዊ መብቶች ዘገባ ስም የፖለቲካ ስራ መስራት የሚፈልግ ሀይል የሰጠውን የአንድ ወገን ሪፖርት እንዳለ ነው ያተመው የሚል ወቀሳን ያቀርባል። ትልቅ መንበር አቶ ዩሱፍ ኢብራሂም ለተፈጠረው ግጭት ዋናው ምክንያት የፖለቲካ ድርጅት ነው ሲሉ ይወነጅላሉ። መጀመሪያ የመንደርደሪ ሀሳቡ ምንድን ነው ብሎ ስታስቡ የአማራው ሀይል ፋኖ፣ ልዩ ሀይሉ ዝም ብሎ ቅጣት እንደሰነዘረ ለዚህም እንደ እንደመነሻ ያስቀመጠው የጥማንት በአግባቡ ራስን በራሱ የማስተዳደር የማነት ጥያቄ በአግባቡ አለመመለሱን አንድን ምንበራ ፈጥሮ ነው የተነሳው። በዛም ላይ የጥማንት ኮሚቴ የሚባለውን አካል ለዚህ ሁሉ ችግር መነሻ የሆነውን በህወሀት የምጠቀውን የሽብር ቡድን ዝም ብሎ ነው የዘለለው። እንደውም ህጋዊ ከለላ መመሰት ነው እየተፈለገ ሪፖርት ላይ ሪፖርቱ አንድምታው ራሱ ስህተት ነው። ስህተት የሆነበት ምክንያት ደግሞ ሆን ተብሎ የተሰራ መሆኑ ነው። ዞሮ ዞሮ ወደ ቅማንት ጉዳይ ስመጣልሽ ዋናው ችግር ፈጣሪ የህወሀት ሀይል ነው። የቅማንት ኮሚቴም የሚባለውን አደራጅቶ ነው የሽብር ስራ ነው የሰራው። በሪፈረንደም ወይም በተወሰነ መልኩ ቀጣይ ትግል ማድረግ ያለባቸው የማድረጠባቸውን መስመር ሳይቀጠሉ መሳሪያታቸው ህዝቡ መካከል ስፖንሰርድ በሆነ መንገድ ምሽግ ቆፍረው ህዝቡን እያጠቁ ነው የቀረሙት እና አብዛኛው ወንጀልና ስፋት የተፈጸመው በዚህ ካይ በተቀናጊ ታታችግል ነው። በልዩ ኃይሉ ላይ ብዙ ግዜዎች ተፈጽመዋል። አማራ በሺዎች በአስር ሺዎች የሚቆጠር አማራ ጽፋናት እንግዲህ የትናንት ወንድሞቻችንም እህቶቻችንም ቤተሰቦቻችንም ላይ የተለያዩ ጉዳቶች ደርሰዋል። እንግዲህ በዚያ መካከል አሁን ዋናው ቁም ነገሩ ይሄድን ወደዚህ ገልብጦ በአማራው በኩል ችግሩ እንደተጀመረ አድርጎ የሳለበት አግባብ ትክክል አይደለም። አንድ እሱ ነው። ሁለተኛው አማራው ላይ የደረሰው ነገር አንድ ስንት ነገር መንካት አልፈለገም። ሪፖርቱ የተሟላ ሪፖርት አይደለም ነው በመስከረምና በጥቅምት ወር በዚያ አካባቢ ግጭት በነበረ ጊዜ የአሜሪካ ድምጽ ባጠናቀረው ዘገባ መሰረት የቅማንትን ማንነት ለማስመለስ በተቋቋሙ ኮሚቴና በህወሓት አደራጅነትና የገንዘብ ድጋፍ በደንብ የተደራጀና የታጠቀ ኃይል ጥቃት እየፈጸመባቸው እንደሆነ የአማራ ክልል መንግስት አስታውቆ ነበር። በዚህ ግጭት ላይ ስሙ ደጋግሞ የሚነሳው ህወሓት በወቅቱ እንዲ ያለውን ክስ እንደማይቀበለውም አስታውቆ ነበር። በመስከረም መጨረሻ ይህን ክስ በተመለከተ ከአሜሪካ ድምጽ ተጠይቀው ላሽ የሰጡት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ፓርቲያቸው እንዲህ ያለ ድርጊት አለመፈጸሙንና የአማራ ክልል የጸጥታ አካላት በሰላማዊ ሴቶችና ሕጻናት ላይ ጥቃት ካደረሱ በኋላ የፈጠሩት ትርክት ነው ብለውት ነበር። ህወሓት ይህን ችግር የፈጠረ እንዳልሆነ ቅማንትም ህዝብ የአማራም ህዝብ በድንበ ቆን የተለመደ ነገር አለ አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ሕጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሀት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን እንግዲህ በሶስተኛ ነገር የሚሉት በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። የአብኑ ምክትል ሊቀመንበር አቶ ዩሱፍ የአምነስቲን ሪፖርት ለመቀበል የሚቸግራቸው ግጭቶች ተፈጥሮና በሁለቱም ወገን ጉዳት ደርሶ አምነስቲ ግን የአንዱን ወገን ችላ ብሎ የህወሓትን ፍላጎት የሚያንጸባርቅ ሪፖርት በማውጣቱ ነው ይላሉ። በወቅቱ በአማራ በኩል ደረሱ ካሏቸው ጥቃቶች መካከልም ሲያስረዱ አማራ ልዩ ኃይል ባልደረባውን Ini saya akan lepas 2013, saya በተለያዩ ጊዜ በአራ ሚዲያ ቀሚሁ በግልጽ እስከ ስማቸው እስከ ቤተሰቦቻቸው የተገለጠ ጉዳይ ነው። ሰፊ ጥቃት ነው የነበረው እና ይህንም እንዳለ ነው። ምንም አንዱንም እንኳ መጥቀፍ አልፈለገም። አማራው ላይ ምንም ጥቃት እንዳልደረሰ አድርጎ ነው የዘለለው እና ሰፊ ጥፋት ነው እንጂ የደረሰው መልሶ ማቋቋሙን ከባድ እንደነበረ ሲሆን በዓለም አቀፍ የታዘበውን ነገር ነው የነበረው። ሰባዊነት እንግዲህ ሁሉንም ነው የሚያካት አፍነው እኮ ታግተው የተወሰዱ በርካታ ሰዎች አሉ። ታግተው ተወስደው የተገደሉ አድራሻቸው ይጠፋሉ። በዚህ ለክማልቶ ምግብ ሀይል ና ቤታቸው እየተቃጠለ ማሳቸው በሳት እየተያያዙ አካባቢያቸውን ለቀው በሺ የሚቆጠር በአስር ሺዎች የሚቆጠር የአማራው ወገን ወደ መሀል ጎንደር የመታበት ሁኔታ ነው ያለ። ሙሉ በሙሉ አንድ ነገርም ሳይን ያለበት። በሌላ በኩል በሰሜን አሜሪካ የሚገኘው የአማራ ማህበር አምነስቲ ሚዛናዊነት በጎደለው መልኩ አዛብቶ አቀረበ ያለውን ሪፖርት እንዲያስተካክል የሚጠይቅና ና ክፍተቶችና ስህተቶች አሉበት ያለውን ክፍል በዝርዝር የሚጠቁም ሪፖርት አውጥቷል። የድርጅቱ ህዝብ ግንኙነት ኃላፊ አቶ ተመስገን ሽፈራው መታረም ይገባል ያሉበትን ምክንያት ያስረዳሉ። አምኒስቲ ኢንተርናሽናልን የመሰሉ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው ሪፖርቶች እና ልዩ ልዩ ጥናቶች አምባገነን መንግስታት በዜጎቻቸው ላይ የሚፈጽሙትን የሰብአዊ መብት ጥሰት ለማጋለጥ ትልቅ ድርሻ የሚኖረውን ያህል በዛውም ልክ ደግሞ ምናልባት የተዛባ መረጃ እና ሚዛናዊ ያልሆነ መረጃ ያካተተ ሪፖርት የሚወጣ ከሆነ ለእነዚሁ አምባገነን መንግስታት እና የሰብአዊ መብት ረገጣ ለሚፈጽሙ ቡድኖች ሽፋንም ሊሆን ስለሚችል በእኛም ምልከታ ሪፖርት ውስጥ ያንን አይነት ይዘት ስላየን የግድ ምላሽ ስለሚያስፈልገው ህብረት ለመቀ ማህበረሰቡ ማወቅ ስላለበት አምነስቲ ኢንተርናሽናልም ይህንን ጉዳይ እንዲያስተካክልና ክሬዲብሊቲውንም ሚጠብቅ አጽንኦት ለመስጠት ነው። አምነስቲ በአካባቢው ስለተፈጠረው ግጭትና ጥቃት በበቂ ሁኔታ መረጃ አልሰጠም። ጉዳዩ የ20 ዓመት ታሪክ ያለው በመሆኑ የ2011ና የ2012 ዓ ምትን ማካተት ብቻ የጉዳዩን ትክክለኛ ምስል አያሳይም፣ ያሉት አቶ ተመስገን ከርዕሱ ጀምሮ የአማራና የቅማንት የእርስ በርስ ግጭት እንደሆነ አድርጎ ማቅረቡ ችግሩን በመፍጠር በማባባስ በማጋጨትና ና እንዲፈታ ባለማድረግ ተጠያቂ ሊሆኑ ለሚገባቸው አካላት ሽፋን የሰጠ ነው ብለዋል። ዋና የድርጅት አቀናባሪዎችን፣ ፈጻሚዎችን እና ተጠያቂ ሊሆኑ ሚገባቸውን ቡድኖች የመደባቂያ ዋሻ ይሰጣል ብለን እናስባለን። እነዚህም ቡድኖች በእኛ ጥናት እና ሜን አክተርስ ብለን አይደንቲፋ እያደረግ ናቸው። በአዴን የአማራ ክልል የሚባለውን አካባቢ የሚያስተዳድረው ማለት ነው፣ ህወሓት ይኸውም የቅማን ታጣቂዎች፣ የፌዴራል መንግስት እነዚህ ሜን አክተሮች ናቸው ብለን እናስባለን። ህዝብ ለህዝብ ግጭት ነው የሚለው ክፍተት ለእነዚህ ሜን አክተርስ የመደበቂያ ዋሻ ሊሆናቸው እንደሚችል ማንም ልረዳ የሚችል ነው። ይሄም በእጁ ጋር ያሳስበናል። ግጭት መፈጠሩን በሁለቱም ወገን ጉዳት መድረሱን የገለጹት አቶ ተመስገን እንዲህ ያለ የአንድ ወገን ሪፖርት ለወደፊቱ መፍትሄ ለማምጣት እንቅፋት የሚሆንና እንዲያውም ተጨማሪ ግጭቶችን የሚያመጣ አባባሽ ነው ብለውታል። ስለዚህ አምነስቲ ይህንን ሪፖርት ያጓደላቸውን አሟልቶ ሙሉ ሥዕሉን በሚያሳይ መልኩ መልሶ ሊያወጣው ይገባል ብለዋል። ስታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየው ገበያው ነች። ዋና አዘጋጅ ትስታ በላቸው። እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን አብራችሁ ሆኖ ወደ ተከታዩ ዝግጅት እንለፍ። ሴቶችና ቤተሰብ። በኮቪድ-19 ወረርሽኝ ምክንያት አብዛኛው የጤና ተቋማት የእርግዝና ጊዜያቸው ገና የሆኑትን ተጨማሪ የጎንዮሽ ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ይህን ተከትሎ አንዳንድ ነፍሰ ጡር እናቶች በተሳሳተ ግንዛቤ ወደ ጤና ተቋማት ለክትትል መሄድ ፍርሃት እንዳሳደረባቸው እና አንዳንዶቹም ሙሉ ለሙሉ ክትትል በማቋረጣቸው ለችግር እየተጋለጡ መሆናቸውን የሕክምና ባለሙያዎች ይገልጻሉ። በዚህ ምክንያት ለተጨማሪ የጤና እክል የሚጋለጡ እናቶች ተበራክተዋል። ባልደረባችን ስመኝሽ የቆየ የሕክምና ባለሙያዎችንና ነፍሰ ጡር እናቶችን አነጋግራ እንደሚከተለው ታቀርበዋለች። የአምስት ወር ነፍሰ ጡር የሆነችው ማርታ ጌታቸው የዛሬ አራት ዓመት የመጀመሪያ ልጇን ከመውለዷ በፊት የነበረውን የእርግዝና ጊዜዋን ክትትል ታደርግላት ከነበረችው ሐኪሟ ጋር በቅርብና ቶሎ ቶሎ ትገናኝ እንደነበር ታስታውሳለች። በዚህ በሁለተኛ እርግዝናዋ ግን ብዙ ነገር ተቀይሯል። ኮሮና ወደ ኢትዮጵያ መግባቱን ተከትሎ ሆስፒታሎች ለእርጉዝ እናቶች የሚደረጉ የክትትል ቀጠሮዎችን በማራዘማቸው ማርታ እንደ ቀድሞ ከሐኪሟ ጋር ቶሎ ቶሎ አትገናኝም። በተለይ ኮሮና በገባበት የመጀመሪያ ሳምንታት ሆስፒታል መገኘት በራሱ ያስፈራ ነበር ትላለች። የመጀመሪያ ቪዝት የመጀመሪያ ሳይሆን መሀል ላይ ቪዝት የነበረን ጊዜ ማርች ላይ ስንሄድ፣ ያኔ ዛን ሰሞን ነበር ኢትዮጵያ ውስጥ ኮሮና እንዳተገኘ ኖቲፋይ የተደረገው እና ሆስፒታሉ ያስፈራ ነበር ከዝም ማለቱ የተነሳ ፔሽንቶች ያሉ በጣም ነበር የሚያስበ የተወረረ ነገር ነበር የሚመስለው ና የሆነ ይህ ጨንቀት። በኮሮና ቫይረስ ምክንያት ስራዋን ከቤት እየሰራች የምትገኘው ና አብዛኛው እንቅስቃሴዎቿ የተገደቡባት ማርታ ስለ በሽታው እያወቀች ና እንዴት መጠንቀቅ እንዳለባት በተገነዘበች ቁጥር ግን ፍርሀቷ እየለቀቃት መሄዱንም ተናገራለች። ጊዜ እንትን ባለ ቁጥር፣ ዜና ብዙ በሰማን ቁጥር፣ ብዙ ሪሰርች ባነበብ ቁጥር እውቀቴ እየጨመረ መጣ እንዴት መጠንቀቅ እንደምችል ስብስብ ጊዜ ደግሞ በተለያየ ሀገር ዩኤስም ሆነ ኤርሊ የተለያዩ ሀገሮች ያረገዙ እናቶች ምን አይነት ኤክስፒሪንስ ነበራቸው የሚሉትን እያነበኩኝ ስመጣ ለራሴ ኮፒ ሜካኒዝም ዴቨሎፕ አድርጌ አይ ቲንክ አሁን እንደ እግዚአብሔር ፍቃድ እስካሁን ድረስ ጥሩ ሁኔታ ላይ ነኝ። የማርታ ፍራቻ የኮሮና ቫይረስ ወረርሽኝ ዓለምን በሚያምስበት ወቅት እርጉዝ የሆኑ እናቶች ሁሉ ፍራቻ ከሆነ ሰነባበተ። ይህን ተከትሎ በኮሮና ቫይረስ ወረርሽኝ ምክንያት በሆስፒታል ክትትል የሚያደርጉ እናቶች ቁጥር በእጅጉ መቀነሱንና ዘግይተው ወደ ሆስፒታል በመሄዳቸው ለችግር የተጋለጡ እናቶች መኖራቸውን ይገለጹልን በቅዱስ ጳውሎስ ሜዲካል ኮሌጅ የማህፀንና ጽንስ ህክምና ትምህርት ኃላፊ ዶክተር ታደሰ ኡርጌ ናቸው። በሽታውን ፍራቻ መምጣት ባለባቸው ጊዜ ቀርቶ ችግር ደርሶባቸው ተጨማሪ ህክምና ያስፈለግበት በኬዞች ያው ገጥሞናል አሉ። እንደዚህ አይነት ሁኔታ ሌላ ቦታ እንደቀነሰ ያለው የስንተኛ ቁጥርም የእናቶች ቁጥርም በዛው ያክል የቀነሰበት ሁኔታ እንደነበረ በዛ ጤና ጥበቃም አንትንት እንደ መግለጫ ሰጥቶ ሰው አታዳፊ ለሆኑ ጉዳዮች በተለይ በህክምና ተቋማት እንዲመጣት ያበረታታ ነበር። የኮሮና ቫይረስ ኢትዮጵያ ውስጥ መግባቱ በተረጋገጠበት መጋቢት ወር መጀመሪያ ላይ የጤና ተቋማት የእርግዝና ጊዜያቸው ገና የሆኑትንና ተጨማሪ የጎንዮሽ ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ነገር ግን አንዳንድ እናቶች በተራዘመላቸውም ቀጠሮ ባለመገኘታቸው ችግር ገጥሟቸው ተጨማሪ ህክምና ያስፈለጋቸው እናቶች ሆስፒታሉ በተደጋጋሚ እንዳጋጠመው ዶክተር ታደሰ ይገልጻሉ። ይህም በምሳሌ ማስቀመጥ ይቻላል። እዚ በቅርብ ሰባ ዙሪያ ለሁለት ኦፕራሲዮን የነበራት ቀድሞ መምጣት የነበረባት እና በኦፕራሲዮን መውለድ የነበረባት እናት ዘግይታ ማጸኗ ፈንድቶ ልጅ በሆዷ ሞቱና በነሷም በኦፕራሲዮን ተደርጎ ማጸኗ እንደገና ተሰርቶ ብዙ ደም ወስዳ ህይወቷ እንደተረፈ ይህምን እናውቃለን። እንደዚህ አይነት ኬዞች እንዳሉ እናውቃለን። ይህን ስንጠይቅ ለእም ዘገየ ስንጠይቅ ችኛ እናት በተለይ በሽታውን ፍራት እንደሆነ ነው በግልጽ የተናገረችና በተለያዩ ቦታ ያለውን ነገር ሊገልጽ ይችላል። በተመሳሳይ በጎንደር ከተማና በዙሪያው ላሉ ወረዳዎች አገልግሎት በሚሰጠው የጎንደር ዩኒቨርስቲ ሆስፒታል ክትትል የሚያደርጉ ነፍሰ ጡር እናቶች ቁጥርም በግማሽ መቀነሱን የዩኒቨርስቲው የማህፀንና ጽንስ ትምህርት ክፍል ኃላፊ ዶክተር ዘላለም መንግስቱ ይናገራሉ። ክትትል የሚያደርጉ እናቶች ቁጥር በዚህ ደረጃ መቀነስ ምክንያቱ በኮሮና ቫይረስ ፍራቻ ብቻ ነው ለማለት የሚያስችል ጥናት አለመኖሩን የሚያስረዱት ዶክተር ዘላለም፣ ወረርሽኙን ተከትሎ ሆስፒታሉ ያደረጋቸው የአሰራር ለውጦችም ለመቀነሱ አስተዋጽኦ አድርጓል ይላሉ። እኛም አንዳንድ የአሰራር ለውጦች አምጥተናል። ለምሳሌ በፊት የምንሰጣቸውን ቀጠሮ እየተራዘመ እንዲሆን ማድረግ እንደዚሁም በተቻላቸው መጠን በአቅራቢያቸው በሚገኙ የጤና ተቋማት አገልግሎቱን እንዲያገኙ ምክንያቱም ወደ እኛ ተቋማት ብዙ እናቶች በመጠው ቁጥር ለሴክሽን የመጋለጥ እድላቸው ከፍተኛ ስለሚሆን ይህንን ለማስቀረት በተቻላቸው መጠን በየአቅራቢያቸው ባሉ ጤና ተቋሞች እንዲከታተሉ ምክር እንሰጣቸዋለን የተለየ ትኩረት የሚፈልግ ችግር ከሌላቸው በስተቀር በዚህ መሰረት፣ አሁን ከዚህ ቀደም ይህ ወረርሽኝ ከመከፈቱ በፊት ቁጥሩን ብናየው እስከ ሶስት መቶ የሆኑ እናቶች በየቀን መሰጡር ክትትል ይመጣሉ። ግን አሁን እያየን ያለ ከመቶ እስከ መቶ ሀምሳ የሚደርሱ እናቶች ናቸው። ስለዚህ በግማሽ ቀንሷል። ዶክተር ዘላለም ከወረርሽኙ ድንገተኛነት አንጻር ሆስፒታሉ የሕክምና ባለሙያዎች ራሳቸውን ከበሽታው ለመጠበቅ የሚያስፈልጋቸው የሕክምና ግብአቶች በበቂ ሁኔታ እየቀረበላቸው ባይሆንም ያሉትን ግብአቶች በመጠቀም እናቶችንም ሆነ ሌሎች ታካሚዎችን ከወረርሽኙ ለመጠበቅ ሆስፒታሉ አስፈላጊውን ጥንቃቄ ያደርጋል ይላሉ። ለሕሙማን በተለይ ለነፍሰ ጡሮች ምንምን ማለት እንዳለባቸው ወደ ጤና ተቋም ሲመጡ እንደ እንዳያጉዙ፣ ተራቸው እስከሚደርስ ድረስ በተቻላቸው መጠን ካላቸው ማስክ እንዲያደርጉ፣ አሊያግን አቅፍ አቅ ብለው ባለው ቦታ እንዲጠብቁ፣ በተደጋጋሚ እጃቸውን እንዲታጠቡ፣ ያው ለማንኛውም ማህበረሰብ ከዚህ ቫይረስ ራሱን እንዲጠብቅ የምንመክረውን ምክር ነው። እንግዲህ ለእናቶችም የምንመክረው አንዴ ከተከሰቱ በኋላ የእርማን መልሳቸው ችግሮች አሉ የሚሉት ዶክተር ታደሰ ገና ለገና ኮሮና ቫይረስ ይይዘኛል በማለት እራስን ለገዳይ ችግር ማጋለጥ ተገቢ አይደለም ይላሉ። ትክክል የሚደረገው በዋናነት እርግዝናው ጤናማ መሆኑን ለማረጋገጥ ከእርግዝና ጋር የሚመጡ የሚችሉ ችግሮችን ቀድሞ ለመለየት እና ምን መደረግ እንዳለበት ቀድሞ ክፋል ለማድረግ ወሊድ ወቅት ሊከፍቱ የሚችሉ ችግሮችንም ቀድሞ ለማወቅና ህዛም ለመዘጋጀት ስለዚህ ሐኪምን በአምትነት ለክልክል በምትመጣበት ወቅት በዛን ወቅት ያለውን ነገር ነው። በዋና ምክንያ ከወር በኋላ ወይም ከሁለት ወር በኋላ ሊሆኑ የሚችሉም በእርግጠኝነት መናገር አይቻልም። ስለዚህ በተባለው ጊዜ ክትትል ማድረግ አስፈላጊ ነው የሚሆነው። ማርታም ክትትል በምታደርግበት አይሲኤምሲ ሆስፒታል የምታየው ጥንቃቄ፣ ያለ ፍርሃት ክትትሏን እንድትቀጥል እንደ ረዳት ገልጻ፣ ሌሎችም ነፍሰ ጡር እናቶች ክትትላቸውን እንዳያቋርጡ ትመክራለች። የሆስፒታል ቪዝትን ሚሳ ለማድረግ ከኛ የበለጠ ደግሞ ዶክተሮቹም ይጠነቀቁልናል። እኛም እያንዳንዱ አንስቴ እየተጠነቀቅን ለልጆቻችንም ለራሳችንም ስንል ዶክተር ቪዝት ሚስ ለማድረግ ካደረግን የባሰ ችግር ነው የሚመጣውና ሌላው ቢቀር ስልካቸውን ተቀብለን መቼ ልምጣ በስንት ሰዓት ልምጣ እየተባባልን ለእነሱም ጫና መቀነስ መቻል አለብን። ምክንያቱም ከዚህ የባሰ ከሆነ ግድ እነሱ ጋር መሄዳችን አይቀርም ና ለማድረግ ለልጆቻችንም ለራሳችንም ጤና እንዲሁም በጊዜ በቀጠሯቸው ሰዓት መታየቱ መልካም ነው በተለይ የእርግዝና ወራቸው እየቀረበ ያሉና ከእርግዝና በፊትም ሆነ በእርግዝና ወቅት ተጓዳኝ የጤና ችግር ያለባቸው እናቶች ክትትል ማቋረጥ የለባቸውም የሚሉት የጤና ባለሙያዎቹ የእናቶችና የህጻናትን ሞት ማስቀረት የሚቻለው እናቶች ተገቢውን ክትትል ሲያደርጉና ልጆቻቸውን በጤና ተቋማትና በባለሙያዎች አማካኝነት ሲወልዱ መሆኑን ያሳስባሉ። ለአሜሪካ ድምፅ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ ደህና እደሩ። ሰባይ መስልም so şimdi gelir